ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ፣ ከሚቀርቡላችሁ ጉዳዮች መካከል እዚህ ስመጣ ደግሞ ተስፋ አልቆረጥኩም። በእርግጥ ስራ የለኝም። ቤት ተከራይቼ ነው የምኖረው። ገንዘቤን ጨርሻለሁ። የጨረስኩትን ለቤተሰቦች ነው። ብዙ ነገር ያደረግኩት ግን ደግሞ ነገ ከነገ ወዲያ የሆነ ነገር እንዲኖረኝ ይፈልጋል። ከስደት አስቸጋሪ ኑሮ በኋላ ወደ ሀገራቸው የተመለሱ ኢትዮጵያን መካከል የተወሰኑት ለከፍተኛ ችግር እየተዳረጉ መሆኑን ተናግረዋል። ይህንን የተመለከተው ዘገባ በምሽት ቆይታችን ይደመጣል። ይህንና ሌሎች ዘገባዎች የተካተቱበትን የምሽቱን ስርጭት የምመራው ሀብታሙ ስዩም ነኝ። ኤልያስ አስማረ ደግሞ በድምፅና በምስል ምህንድስ ነው፤ አብሮን ይቆያል። አብራችሁን እንድትቆዩ እንጋብዛለን። ወደ መጀመሪያው ዘገባ እንሻገር። ት አስቸጋሪ ኑሮ በኋላ ወደ ሀገራቸው የተመለሱ ኢትዮጵያውያን መካከል የተወሰኑት ለከፍተኛ ችግር እየተዳረጉ መሆኑን ተናግረዋል። ለመስራት ፍላጎቱና ብቃቱ እያለን በመንግስትም ሆነ በማህበረሰቡ ዘንድ እምነት ሊጣልብን ባለመቻሉ ለሞራል ስብራትና ለኢኮኖሚያዊ ችግር እየተጋለጥን ነውም ብለዋል። ለዚህ ማሳያ የሆነ ዘንድ አስቴር ምስጋናው በባህር ዳር ከተማ ኑሮ በሀገሬ የተሰኘ ማህበር አቋቁመው ውጣ ውረዶችን በጋራ ለመጋፈጥ እየሞከሩ ካለ ወጣቶች ጋር ቆይታ አድርጋለች። በመቀጠል ይቀርባል። ወጣት ዝናሽ ብዙ እንዳለው ከአምስት ዓመታት በላይ በአረብ ሀገር በስደት ኑሮ ያለው ትላለች። እዚህ ሀገር ቤት ውስጥ እያለችም ተምራ ተመርቃ በአንድ የግል ድርጅት ውስጥም ትሰራ እንደነበር ትናገራለች። ኑሮ አልሞላ ሲል ስደት መምረጧንም ታዋሳለች። አሰሬ ከልጇ ቤት ታሰራኛለች። አሰሬ ከልጇ ልጅ ቤት ታሰራኛለች። እያሳሳቀችች እንደ ሳትናት ዘይናር ነው የምትል እኔ በሌለሁበት ናርማል ፍሳት ማለት ነው። ጎበዝ ናት ትላለች። እኔ ስመጣ ደግሞ አንቺ ሰነፍነሽ እንደከላይ አይደለሽም ትለኛለች። እያሳሳቀች እያታላለች ከእሷ ቤት አልፎ ከልጇ ቤት አሰርታኛለች። ከልጇ ቤት አልፎ ከልጅ ልጇ ቤት አሰርታኛለች። እኔ ግን ያሉኑ ነገር ተወጥቼ ነው የመጣሁት። እዚህ ስመጣ ደግሞ ተስፋ አልቆረጥኩም። በእርግጥ ስራ የለኝም። ቤት ተከራይቼ ነው የምኖረው። ገንዘቤን እንጨርሻለው። የጨረስኩትም ለቤተሰቦቼ ነው። ብዙ ነገር ያደረግኩት ግን ደግሞ ነገ ከነገ ወዲያ የሆነ ነገር እንዲኖረኝ እፈልጋለሁ። ጉልበት አለኝ፣ ኢቨን ድግሪ አለኝ ከተመለስኩ በኋላ ድግሬን ተምሬያለሁ፣ እና ግን የስራ እድል የለኝም። ዝናሽን የመሳሰሉ ከተለያዩ የአረብ ሀገራት የተመለሱ በባህር ዳርና በአካባቢዋ የሚኖሩ ከሰባ በላይ የሚሆኑ ሴቶች ኑሮ በሀገሬ የሚል ማህበር ከሰሞኑ መስረተዋል የማህበሩ መስራቾች ወይዘሮ ፋሲካ ዋለና ዝናሽ ብዙ እንዳላማው ስለ ማህበሩ አላማ እንዲህ ብለዋል። እውቅና ለማግኘት ከስምንት ዓመት በላይ ለፍተናል፣ አላገኘንም። ስንበታተንም ስንገናኝም ስንበታተንም ስንገናኝም ባለቀ ሰዓት አሁን እውቅና አግኝተናል። የማህበሩም አላማ እንግዲህ ብዙ ጊዜ በኛ አካባቢ ስደት ይበዛል። አሁ ተሰደናል። እንሰራለን፣ እንለወጣለን ብለን ሄደናል። እንዳሰብነው አላገኘንም ባላገኘንበት ሰዓት ደግሞ መንግስት ወደ አገራችሁ ግቡ ባለበት ሰዓት ተመልሰናል። ግን ከተመለስን በኋላ የተመቻቸው ህይወት አላገኘንም። ብዙ ጓደኞቻችን በየቦታው የተለያየ የተለያየ ቦታ ላይ የደረሱ ጓደኞቻችን አሉ። ቤት ዘግተው የተቀመጡ አሉ። እነሱን በማሰብ ነው ይህን ማህበር የመሰረት ነው። እኛ አሁን ተሰባስበናል። ላልተሰባሰቡት ደግሞ ድምፅ ለመሆን ነው። እኛውን አላማችን የመጣ ነው ማለት ነው። ብዙ ያልተሰባሰቡ ሰዎች አሉ። በየቤታቸው የስነ ልቦና፣ የገንዘብ፣ የምን ችግር ገጥሟቸው ስንት ነገር እንደማያውቀው ቤታቸው የተቀመጡ ብዙ ሰዎች አሉ። እና እነሱን እናግዛለን ብለን ነው እኛ አሁን እዚህ ቦታ ላይ የተሰባሰብ ነው ከስደት ተመላሾቹ ስለ ማህበራቸውና በውስጣቸው ያለውን እምቅ አቅም ለመግለጽ ለጋዜጠኞች ባዘጋጁት ማድረግ ላይ እንደገለጹት በማህበረሰቡም ሆነ በመንግስት በኩል ይሰራሉ ተብሎ እምነት እንዳልተጣለባቸው ይህም ፈተና እንደሆነባቸው ገልጸዋል መራዊት ምስጋናውና ሁሉ ሀገርሽ መውቀት ይህንን እንዲህ አብራርተውታል። መስራት እንችላለን፣ የመስራት አቅሙ መቶ ፐርሰንት አለን። ምክንያቱም ከሀገር ውጭ ስንወጣ ከ18 ሰዓትና ከዛ በላይ ሰርተን ነው የምንውለው የምናድረው ሰው። ከሀገራችን ላይ ይህን 18 ሰዓት ብንጠቀምበት ብዙ ለውጥ ለቤተሰብ ብሎም ለሀገር እንጠቅማለን ብዬ አስባለሁ። ተደማጭነት የለንም። ተደማጭነት የሌለን ምክንያት ደግሞ አምሳ አምሳ የሚባሉ ንግግሮች አሉ። ይሄ ነገር መቅረፍ እንድንችል ሚዲያዎችም እድልን ቢከፍቱልን ስደት ላይ ከአምስት ዓመት በላይ ሁላችንም ብንሰራ በአገራችን ብዙ ችግር አለብን። ብዙ ስሞች ይሰጡናል። ከስሞችም አልፎ እኛ ሙሉ ሰው እንደሆን የማያምን ሰው አለ። ሴትነታችንም በውስጣቸው የማያምኑ አለ። ግን እኛ ሙሉ ሰው ነን። እዚህ ጋር ብዙ ፈተና አይተን ብዙ መስዋዕት ከፍለን በሰው ሀገር ስደት የቆየን ሰው ነን። በሀገራችን ደግሞ ብዙ ተስፋ አለን። ያው ይህን ማህበር አሁን አቋቁመናል። እህቶቻችን ድምጻቸውን ለማሰማት ከዚህ በኋላ ደግሞ ቤት ውስጥ ያሉ እንደኛ ልጅ እናንተን አግኝተው ማውራት ያልቻሉ መስራትም አይችሉ አይናቸው ሁሉ የተሳወረ አለ። ገበያ ላይ ብትገቡ ብቅልና ጥንጁት ሽጠው ነው የሚያድሩት። ግን በስደት ቆይተው ምንም ነገር የሌላቸው ብራቸው በአጋጣሚ በቤተሰብ የተበላለ በፍቅረኛም ሆነ በእህት ወንድም የተበላለ ምንም ነገር የሌላቸው ማለት ነው። ይሄን ማህበሩን የመሰረት ነው እነሱን ታሳቢ አድርገን የእህቶቻችን ድምፅ ለማሰማት የህብረተሰቡን ግንዛቤ ለመፍጠር ወደ ባህር ዳር ከተማ አስተዳደር ስራና ስልጠና መምሪያ የስምሬት ማስፋፊያ መምሪያ ኃላፊ ወደ ሆኑት ወደ አቶ ዘውዱ ደሳለኝ ከስደት ተመላሾቹ ያነሱትን ጥያቄ ይዘን ወደ ቢሮቸው ሄደን ነበር። እርሳቸው እንደሚሉት በመንግስት በኩል አስፈላጊው ድጋፍ እየተሰጠ ነው፣ ደግሞ መሰጠቱ ይቀጥላል ብለዋል። እንደ ባህር ዳር ከተማ አስተዳደር በርካታ ተመላሾች እኛ ጋር ይመዘገባሉ። ከተመዘገቡ በኋላ ወደ ክፍለ ከተማ እንልካቸዋለን። ክፍለ ከተማ ደግሞ የመስሪያ ቦታ እና ስልጠና እንዲያገኙ ልክ እንደ አካል ጉዳተኞች፣ እንደ አረጋውያን የተለየ ኮታ በመስጠት ተጠቃሚ እንዲያደርጉ እየሰራ ነው። ባለፈው ዓመት ብቻ ከሁለት መቶ ያላነሱ ተመላሾችን የተለያዩ ስልጠናዎችና መነሻ ካፒታል እንዲያገኙ የማድረግ ስራ ሲሰራ ቆይቷል። አሁንም በዚህ በጀት ዓመትም በተለይ ከአጋር ጋር በመሆን አሁንም ወደ ሰባ ሦስት ልጆች የሙያ ስልጠና ላይ ይገኛሉ። እነኝሁ ተመላሾች ማለት ነው። አሁን ደግሞ ከእስር ቤት እየተመለሱ ያሉትን አስቸኳይ ድጋፍ የሚያስፈልጋቸውን የመለየት ስራ እየተሰራ፣ የስልጠናና የመነሻ ካፒታል እንዲያገኙ ጎን ለጎን እየተሰራ የሚገኝበት ሁኔታ አለ። ድጋፍ ካገኙት ከስደት ተመላሽ ዜጎች መካከል የተሰጡት የመስሪያ ቦታ ምቹ እንዳልሆነ ይናገራሉ። ተብሎ የሚሰጣቸው አሉ። የስደት ተመላሽ ተብሎ የተሰጣቸውም ይኖራሉ። ጣቸውም ውጭ ነው፣ መሰረተ ልማት በጭራሽ ያልተሟላበት እና ስማቸው ብቻ ፋይል ላይ ያለ፣ ይህን ነገር ብስተካከልልን። ለዚህ ቅሬታ አቶ ዘውድ ደሳለኝ ምላሽ አላቸው። እነ ያነሳሻቸው ማህበር መሰረቱ መሰረታው እየተንቀሳቀሱ ያሉት ከነሱ ውስጥም ከዚህ በፊት ድጋፍ ያገኘዋሉ ድጋፍ ያገኘዋሉ ስልጠና ያገኘዋሉ የስራ ቦታ ያገኘዋሉ። ግን ያው በተደጋጋሚ የመጠየቅ ሁኔታዎች ይታያሉ። አንዳንዴ እኛ ሀገር ላይ የሪሶርስ ችግርም አለ እና ያለችውን አጋጣሚ ተጠቅሞ ደግሞ የሚመጣም ተመላሽ አለ። በርካታ ስደት ተመላሾች በህገ ወጥ መንገድ በሰው ሀገር ላይ የሚኖሩ እስካሉ ድረስ መንግስትም እነሱን የመመለሱን ስራ እየሰራ እስካለ ድረስ እነኛም እህቶቻቸው ደግሞ ድጋፍ ያስፈልጋቸዋልና ና የሚያገኟትን ትንሽ አጋጣሚ ተጠቅመው መለወጥ ካልቻሉ ሁል ጊዜ መደገፍም ያው አስቸጋሪ ነው የሚሆነው ለመንግስት። የውጭ ጉዳይ ሚኒስቴር በቅርቡ በወጣው መረጃ እስካሁን በተለያዩ ችግሮች ውስጥ የሚገኙ 71 ሺህ የሚሆኑ ዜጎች ከሳዑዲ አረቢያ ና ከሌሎች ሀገሮች መመለሳቸውንና ና ከእነዚህ ውስጥ አብዛኛዎቹ ሴቶችና ሕጻናት መሆናቸውን አሳውቋል። ለአሜሪካ ድምፅ አስቴር ምስጋን ነው። ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት። ከአሜሪካ ድምፅ አብራችሁን ስላላችሁ በጣም ደስ ብሎናል። አስቴር ምስጋናውን ለቀደመው ዘገባ አመሰግናለሁ። ወደ ሌላ ዘገባ ስንሻገር አዳዲስ ተመራቂ ወጣቶች ከሚገጥማቸው ፈተና መካከል አንዱ በተመረቁበት የትምህርት ዘርፍ ስራ ማግኘት አለመቻል ነው። በዚህ ምክንያት ለተስፋ መቁረጥና ብስጭት የሚዳረጉት ጥቂት አይደሉም። ፀሐይ ዳምጠው ያነጋገረቻቸው ሁለት ወጣቶች ግን የተመኙት የስራ ዕድል እስኪመጣ ሌሎች አማራጮችን መሞከር መርጠዋል። ምን ያክል ተሳክቶላቸው ይሆን? ወጣት ዳዊት ኩራባቸው የኬሚካል ኢንጂነሪንግ ምርቁ ነው። ከዩኒቨርሲቲ ተመርቆ በወጣ ማግስት በተመረቀበት የትምህርት አይነት ተቀጥሮ ለመስራት እድል አልቀናውም። ከተወሰነ ጊዜ በኋላ ታላቅ ወንድሙን በትርፍ ጊዜ ለማገዝ በማሰብ የልብስ ስፌት ስራን በረዳትነት እንደተቀላቀለ ይናገራል። ወንድሜ በእርግጥ በዚህ ሞያ አልነበረ። መጀመሪያ ተማሪ ነበረ ተምሮ ከጨረሰ በኋላ ያለው ሁኔታ መች ስላልሆነ ወደዚህ ሙያ ገባ ማለት ነው። ከአስር አመት በላይ ነው እና እኔም ተመርጌ ከጨረስኩም በኋላ ሌላ ስራ ያለ ያለው ነገር መች ስላልሆነ። ዳዊት በአዲስ አበባ ከተማ በተለምዶ ሾላ ገበያ ውስጥ ከወንድሙ ጋር የኦሮሞ ባህል ልብስ ስፌት ስራውን ከጀመረ ሶስት አመት አስቆጥሯል።

ማሹ አብዱል ቃድር ተፈላጊነቱ እየጨመረ ወደ መጣው የባህል አልባሳት ዝግጅትና ንግድ ስራ የተሰማራ ሌላ ወጣት ነው። ሁጂ ከና ከንጀል ቀል ወጋቁሸኒን ዱራ እና በረቻ ቱማንበር ነው ተኪ አዳዳ ትየትና ኤገልሲሴ ይህን ስራ የጀመርኩት ከ15 ዓመት በፊት ነው። ትምህርት እየተማርኩ ነው አክስቴን እየረዳኋት ስሰራ የቆየሁት። አክስቴ የኦሮሞ ባህል ልብስ ቤት አላት እና እሷ ጋር ነው መስራት የጀመርኩት። እኔ የምሰራቸው የባህል ዕቃዎች ቦራቲ፣ ጮጮ፣ ከቅል የሚሰሩ መጠጫዎች እንዲሁም የተለያዩ በጨሌ የሚሰሩ የልብስ አይነቶችን እሰራለሁ። በአፕላይድ ሳይንስ የትምህርት ዘርፍ በቅርቡ የተመረቀው ማሾ ለ15 ዓመታት ያህል በባህላዊ አልባሳት ንግድ ውስጥ የተሰማሩ አክስቱን ሲያግዝ ቆይቷል። አሁን ላይ የራሱን የባህል አልባሳት መሸጫ ከከፈተ አንድ ዓመት እንደደፈነ ይናገራል። ይህንን ስራ ወደ ገንዘብ ለመቀየር ማንኛውም ሰው ጊዜ ሰጥቶ ቢሰራ፣ ላለሁ ደግሞ ይሸጣል። ገበያ የለም ተብሎ የሚያሳስብ ስራም አይደለም። ሁሌም ተፈላጊ ነው። ለምሳሌ በጨሌ የሚሰሩ እቃዎችን በቀላሉ ቁጭ ባሉበት ሁሉ መስራት ይቻላል። አሁን እኔ ራሴ እንችዬ መስራት ከጀመርኩ አንድ አመት ሆኖኛል። እናም ስራዬን በመቶ ሺህ ብር ካፒታል ጀምሬ አሁን ላይ ካፒታሌ ከ500 ሺህ ብር በላይ ሆኗል። እጅግ ጥሩ ሥራ ነው። ተቀጥሮ ከመስራት ደግሞ እድሉ ካለ የራስን ሥራ መስራት አዋጭ ነው። ወጣቶች ከቤተሰብም ሆነ ከሚቀርቡት ሌላ ሰው ተጠግተው በትዕግሥት ሙያ መማር አለባቸው። እንዲሁም መነሻ የሚሆናቸውን ልምድና ገንዘብ ለማግኘት ያሉትን መሰናክሎች መቋቋም ግድ ነው። ሁለቱም ወጣቶች የአዲስ ተመራቂዎችን ውጣ ወረድ ከግል ገጠመኞቻቸው ተነስቶ ይረዳሉ። ብዙ ወጣቶች ገና እንደተመረቁ ስራ ካላገኙ ወደ ተስፋ መቁረጥ ሲያጋድሉ ማስተዋላቸውን የሚናገሩት ወጣቶቹ፣ ይህ ግን መፍትሔ እንዳልሆነ ይመክራሉ። ምናልባት ምክንያቱም ሕዝቡ አሁን ወደ ቤት እንዲመለስ የሚያደርገው አቅም ማጣት ወይ ደግሞ ከትምህርት ሳይሆን ያለው ብሮክራሲ ነው። ብሮክራሲ አሰራ አንድ ነገር ለመጨረስ ያለው ብሮክራሲ በጣም አዛ ነው። ያለው ነገር ይከብዳል። ብቻ ተስፋ ለመቁረት ነው ብቻ ነገር እያሰብኩ ላይ ባለው የዘንድሮውን የእሬቻ ክብረ በዓል በማስመልከት በተዘጋጀው የንግድ ኤግዚቢሽን ላይ የተሳተፉት እነዚህ ወጣቶች እንዲህ ያሉ መድረኮች ደንበኛን ለማፍራት ያላቸውን ጠቀሜታ ያስረዳሉ። ዓመት ባዛሩ ሁለት ሶስት ቀን ነው። ትናንትና የጀመርነው በዓልና ደመራ ተደማምሮ ማለት ነው። ግን ከዚህ በፊት የነበረው በአንድ ሳምንት ሙሉ ሰራ ነበር። በጣም ቆንጆ ነበር የሚባለው። ዘንድሮ ግን ያለው የሀገራችን ያለው ኢንፍሌሽን ህዝቡን እያስቸገረ ስለሆነ በገበያው ዙራ አመርክ የሚባለው አለ። ለሸመታ በስፍራው ከተገኙት ሰዎች መካከል ጥቂቱን አነጋግረናል። ጥራት ያለውን ምርት በተመጣጣኝ ዋጋ እያገኙ እንደሆነ ይገልጻሉ። ስሜ ኦሲ አመድ እባላለሁ። የምኖረው እዚ ከተማ ሚፊነ ከተማ ነው የሚኖረው ለመግዛት ይመጣል። የባህል እቃዎች እዚ ያሉ ሁሉም አለ፣ ልብስም አለ። እሱን ለመግዛት ነው። በጣም በጥሩ ሁኔታ ነው ያየሁት። ከውጭ የተሻለ እቃዎች እዚ ይገኛሉ። በጣም የሚያማምሩ የኦሮሞ አዳዎች እዚ ይገኛሉ። እንደሱን ለመግዛት ነው። ዋጋው እንዴት ነው? ዋጋው ምንም አይልም፣ ተመጣጣኝ እንዲህ። በዓላት በተቃረቡ ቁጥር ገበያ የምደራላቸው ተፈላጊነታቸው የሚጨምርላቸው በባህል አልባሳት ንግድ ላይ የተሰማሩት ወጣቶች እዚህ ከመድረሳቸው በፊት ሁሉም ነገር አልጋ ባልጋ እንዳልነበረ ያስታውሳሉ። ለዛም ነው ወጣቶች አካባቢያቸው ላይ የሚገኝ መልካም እድል እንዲጠቀሙ የሚያበረታቱት። መሰናክሎች ቢበዙም የትግስትና የታታሪነት ውጤት ማራኪ እንደሚሆንም የሚመክሩት። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። በመቀጠል ደግሞ አንዲት ወጣት እናስተዋውቃችኋለን። ምህረት ይልማ በ2019 የአውሮፓውያኑ ዘመን በማንዴላ ዋሽንግተን ፌሎሺፕ ስር ዩናይትድ ስቴትስ በሚገኙ ከፍተኛ የትምህርት ተቋማት ለሳምንታት የዘለቀ ስልጠና ከወሰዱ ወጣቶች መካከል አንዷ ናት። ቀደም ባሉ ዓመታት የህክምና መሳሪያዎችን በሀገር ውስጥ ጥሬ እቃዎች የሚያመርት ድርጅት የነበራት ምህረት ወደ ሀገር ቤት ከተመለሰች በኋላ ዳይናሞ የተሰኘ ለህፃናትና ለወጣቶች ቴክኖሎጂ ተኮር ስልጠና የሚሰጥ ተቋም መስርታለች። በዚህም የዚህ ዓመት የቶታል የስራ ፈጠራ ውድድር አሸናፊ ሆናለች። በቅርቡ ደግሞ የአይዋ ዩኒቨርሲቲ የጆን ፓፓ ጆን የስራ ዘርፍ ተጽዕኖ ፈጣሪ ወጣት በሚልም ተሸላሚ ሆናለች። ከእሷ ጋር ያደረግነውን አጭር ቆይታ በመቀጠል ነገርባለ። ጆን ፓፓጆን ኢንተርፕረነሪያል ሴንተር ከዚህ በፊት የዛሬ ሶስት ዓመት ለስድስት ሳምንት ትሬኒንግ የሰጠኝ ኢንስቲትዩት ነው። አብሮ ኢንስቲትዩት ፎር ኢንተርናሽናል ቢዝነስ ኮላቦሬት ያደርግ ነበር። በሰአቱ እንግዲህ በሰአቱ እዛ ሄጄ ሞር ሳፖርት ያገኘሁት ማይቢኤም ሶሉሽን ሰልስከር ቴክኖሎጂ በህክምና መሳሪያዎች ሎካል ሜዲካል ዲቫይስ ማኒፋክቸሪንግ ላይ ነበረ። ስንቀሳቀስ የነበረው ላውኮስት የሆኑ ህክምና መሳሪያዎችን እኛው ጋር አምርተን ለህብረተሰባችን ተደራሽ የሚሆንበትን መንገድ ፋሲሊቴት በማደርግበት ስራ ላይ ነበር ሳፖርት ያደረጉኝ። በኋላ ላይ ግን ወደዚህ ከተመለስኩኝ በኋላ ኤጁኬሽን ሴንተር ላይ መስራት ፈለግኩኝ። ካለው ጋፕ የተነሳ አብረን ሌሎች ጓደኞቼ ጋራ ሆነን ከማይቢኤም ሶሉሽን በተጨማሪ ኤጁኬሽን ሴንተር ላይ ኢንጌጅ አድርገናል። እንግዲህ ዳይናሞ ሴንተር ፎር ቴክኖሎጂ በጣም በሰፊው ከ2019 መጨረሻ አካባቢ ጀምሮ እስካሁን ማለት ነው በሳይንስ ቴክኖሎጂ ኢንጂነሪንግ እና ማቴማቲክስ በጣም ልጆች ከኬጂ እስከ ዩኒቨርሲቲ ድረስ ላሉ ተማሪዎች በተለያየ መልኩ ከቴዎሬቲካል ሞር ፕራክቲካል ላይ እንዲያተኩሩ አድርጎ ቴክኖሎጂን በቀላሉ የሚያስተምር ተቋም ነው። በዚህ የትምህርት ሴንተር በተመዘገቡ እንግዲህ አቺቭመንቶች ነው ዩኒቨርሲቲ ኦፍ አዮዋ ሄነ ሪኮግኒሽን ሊሰጠኝ ይቻለው ወደ የቴክኖሎጂ ማዕከል እንምጣ። ጅማ ከተማ ውስጥ ያለ የቴክኖሎጂ ማሰልጠኛ ተቋም እንደሆነ ሰምተናል። ተቋሙን ለማቋቋም ምክንያት የሆኑ ጉዳዮች ምንድን ናቸው? ዩኒቨርሲቲ ላይ በጣም ብዙ ፕሮብሌሞች ፌስ እናደርግ ነበረ። ይሄኛውም በዋነኝነት ክላስ ውስጥ የተማርነውን ቴዎሬቲካል ትምህርት ፕራክቲካሊ የምናይበት በቂ ላብራቶሪ የለም፣ ብዙን ነገር ሳንረዳ እናልፍ ነበር። በምን መልኩ ይሄ ነገር ሊቀረፍ ይችላል የሚል ጥያቄ ውስጥ የነበረ በኋላ ላይ ግን እንደኔው አብረን አንድ ዩኒቨርሲቲ አንድ ኢንስቲቱት የተማርን ጓደኞቼ ከፕሮግራም በኋላ ተገናኘን። ብዙ ሰዎችንም አወራሁኝ ያገኘኋቸውን በሚንት ቆይታዬ፣ በምን ወጣት እንዴት አድርገን ማገዝ እንችላለን የሚለውን ስናስብ ፕራክቲካል ኤጁኬሽን ትልቁ ኪ እንደሆነ እስኪል ጋር ከበር ለማድረግ አመንን። ወደ ስራም ገባን ማለት ነው ከጓደኞቼ ጋራ። ከህጻናት ጀምራችሁ ወደ ላይ ከፍ እያላችሁ ወደ ታዳጊዎችና ወደ ወጣቶች የሚያድግ አይነት የትምህርት ዘርፍ ነው። በምን መልኩ ነው ትምህርቱን እየሰጣችሁ የምትገኙት? በስፔስ ሳይንስ ኤዱኬሽን እና በቴክኖሎጂ ከፋፍለን ነው የምንሰጠው። ቴክኖሎጂ ላይ ተማሪዎቹ እኛው ጋር በዳይናሞ ሴንተር ፎር ቴክኖሎጂ ኢኖቬሽን ዲፓርትመንት ላይ የተለያዩ የስቲም ኤጁኬሽን ኪቶች ኢኖቬት ይደረጋሉ፣ ዴቨሎፕ ይሆናሉ። ለምሳሌ ኤሌክትሮኒክስን ስናስተምር ኤሌክትሮኒክስን ፕራክቲካሊ ሞተር እንዴት እንደሚሽከረከር በምን መልኩ ፕሮግራም እንደሚደረግ እያዩ ራሳቸው እየሰሩ እየሞከሩ፣ ኢንተራክት እያደረጉ ያንን ስኪል እንዲይዙ ኪት ዴቨሎፐር ዙ ኪት ልክ እንደዛው በስፔስ ሳይንስ ኤዱኬሽንም እንደዛው ፕራክቲካሊ እያዩ የሚማሩበትን መንገድ ነው የዘረጋ ነው። እድሜያቸውን በሶስት ከፋፍለን ከሶስተኛ ክፍል ላሉ ተማሪዎች ፕሮግራሚንግን ኢዚ በሆነ ወይ ኢንተርቴን እያደረጉ የሚማሩበትን ከዛ ደግሞ እስከ አስረኛ ክፍል ያሉትን በዛው ሌቨል ፕሮግራሚንግን፣ ሮቦቲክስ፣ እንደገና ስፔስ ሳይንስ ኤዱኬሽንን ለእነሱ በሚሆን መልኩ ኤዱኬሽን ማቴሪያል አዘጋጅተን ከመጽሐፍ ጀምሮ ኮንቴንቶችን በነሱ ለነሱ በሚመጥን መልኩ ከማድረግ ጀምሮ አዘጋጅተን ነው እያስተማርን ያለ ነው። ዩኒቨርሲቲ ላይ በዋነኝነት ሪሰርች ኮንሳልት እናደርጋቸዋለን። ዚማ ዩኒቨርሲቲ ጋራ ተማሪዎች እኛ ጋር እየመጡ ኮንሳልት የሚደረጉበትን መንገድ ትን ብለናል። በቅርቡ እንደውም እዛው ኢንስቲትዩት ውስጥ ቦታ ተመቻችቶልን ሁለተኛ ሴንተራችንን እዛው ተማሪው በቅርበት እንዲያገኘን ላቡንም አክሰሱንም ኤቭሪቲንግ እዛው እንዲያገኝ በሚል ኤም ኦ ዩ ልንፈራረም ነው ከጅማ ኢንስቲትዩት ፎር ቴክኖሎጂ ጋራ ማለት ነው። ለጊዜው ግን አሁን ሰርቪሱን እየሰጠን ያለ ነው ኢንዲፐንደንትሊ ጅማ ከተማ ውስጥ ነው። የቴክኖሎጂ ተቋማት አብዛኞቹ አዲስ አበባ ላይ ያተኮሩ ናቸው። አዲስ አበባን ማዕከል በማድረግ ነው የሚንቀሳቀሱት። ማዕከሉ ትንሽ ለየት ባለ መልኩ በደቡብ ምዕራብ ኢትዮጵያ በምትገኘው ጅማ ከተማ ውስጥ የተቋቋመ ነው። በአካባቢ ያሉ ሰዎችንም ነው ለማገዝ ለመጥቀም እየተንቀሳቀሰ ያለው። እዚህ ውሳኔ ላይ እንዴት ደረሽ? አብዛኛው ነገሮች ያልተሟሉለት ሊሆን የሚችል አካባቢ እንደመሆኑ መጠን ምን ያክል ፈታኝ ነገሮች ገጥመውሻል? በምን መንገድ እየፈታሹ ይገኛል? በዚህ ጉዳይ ላይ ከጓደኞቼ ጋርም ሁል ጊዜ የምናውራው ጉዳይ ነው እና አዲስ አበባ ላይ ይብዛም ይነስ የተወሰነ ስቲም ኤጁኬሽን ሴንተሮች አሉ። ነገር ግን በቂ አይደሉም በቂ ነው ብለን አናስብም። ሴንተራችንን አዲስ አበባ ማምጣት እንፈልጋለን፣ ግን እንደዚህ ክልል ከተሞች ላይ ብዙም ትኩረት የማ ያላገኙ ቦታዎች ላይ ሄደን ብናግዝ አቅማቸውን በምን መልኩ ማውጣት እንዳለባቸው ያላወቁ ብዙ ሰዎችን ሳፖርት ማድረግ እንችላለን ከሚል አይዲያ ነው የተነሳ ነው። ሌላኛው ግን ዋነኛ ምክንያታችን ጅማ ዩኒቨርሲቲ በቴክኖሎጂ በፈጠራ እንቅስቃሴ ላይ ተማሪዎቹ ብዙ ጊዜ ጥሩ እንቅስቃሴ ያደርጋሉ። ግን ፋይናሊ ጋፑ ምንድን ነው ፈጠራቸውን የሚያሳዩበት ወይ ምክንያቱም እዛ ነው እኔ አንደርግራጁዌት ማስተርስ ሄደም እንትን ያልኩት ጅማ ዩኒቨርሲቲ ነው እና ያለውን ጋፕ በቅርበት እናውቀዋለን። ከሚያመጡት በላይ ማምጣት ይችላሉ። ለዚህ ደግሞ የተሟላ ሴንተር ሀሳባቸውን ወደ መሬት አውርደው ለህብረተሰቡም በደንብ ጥቅም ላይ ሊውል የሚል ይችላሉ ብለን እናስብ ነበር። እኔ እና ጓደኞቼ አብረን ነው የተማርነው እዛው ጅማ እና ሴንተሩን እንደ መጀመሪያ ጅማሬ ጀምረናል። ግን ሌሎች ቦታም እንደዚሁ ማስፋፋት እንፈልጋለን፣ አዲስ አበባንም ጨምሮ ማለት ነው። ምህረት፣ እንግዲህ በ2019 የጎረጎሳውያኑ ዘመን ወደዚህ ወደ ዩናይትድ ስቴትስ በመምጣት በዩኒቨርሲቲ ኦፍ አዮዋ ውስጥ ቆይታ ነበረሽ። እዚህ ያገኘሽው ልምድና እዚህ የነበረሽ ቆይታ ወደ ሀገር ቤት በመመለስ አንዳንድ አዳዲስ ሀሳቦች እንዲጀምሪ በምን መልኩ ጠቅሞሻል፣ በምን መልኩ ደግፎሻል። በጣም ረድቶኛል። በሳቱ በነበረን የመጀመሪያ ኢንተርቪው ላይ ለመግለጽ እንደሞከርኩት እዛ ያለው የመረዳዳት መንፈስ በጣም የሚያስቀና ነው ብዬ ነበረ። ምንድን ነው ትልቁ ፖይንት፣ እኛ ወጣቶች በተለይ ደግሞ በቴክኖሎጂው መስክ የተማርን ብለን የምንለው ያለንን ነገር ለተናናሾቻችን ወይም ደግሞ ይህንን ነገር ለሚፈልጉት መስጠት ካልቻልን ሌላ ማንም ሰው ሊሰጥ እንደማይችል የተረዳሁት እዛ ሆኜ ነው። በጣም ከምነግርህ በላይ ያላቸውን ነገር ሼር በመደራረግ ያምናሉ። ቮለንተሪ ሰርቪሱ በጣም የሚያስቀና ነው ብዬ ነበር እና ለእኔስ ወገን እኔ ምን ማድረግ እችላለሁ ነው ጥያቄ ውስጥ የፈጠረብኝ። እኔ ከዚህ በተሻለ አሁን ከምሰራው በተሻለ መልኩ ለእኔ እሱ ወገን ምን ማድረግ እችላለሁ የሚል አይነት ማይንድ ሴት እንዳስቀምጥ አድርጎኛል። መጥቼም ያለኝን ሙሉ ጊዜ ሞሮ ሶሻል ኢምፓክቲንግ ፕሮጀክቶች ያተኮርኩበት ምክንያት ይሄ ነው። እንግዲህ በዚህ በዩናይትድ ስቴትስ ውስጥ የሚኖሩ በርካታ በቴክኖሎጂ ዙሪያ የሚንቀሳቀሱ ትውልድ ኢትዮጵያውያንም አሉ። ለእነሱስ የምታስተላልፊው መልእክት ምንድን ነው? እናንተን ከመሰሉ ተቋማት ጋርስ በምን መልኩ ነው ሊተባበሩና ሊያግዙ የሚችሉት? እሺ፣ በጣም አመሰግናለሁ። እንግዲህ በዋነኝነት እኛ እነኚህን የምንሰራቸው ኤጁኬሽን ኪቶች በሰፊው እንድንሰራ በደንብ አድቫንስድ በሆነ መልኩ ወጣቱ ለተማሪው ተደራሽ እንድናደርግ እንፈልጋለን እና በተለያየ በሙያም እንደገና ደግሞ በብዛት እንዲመረት በፋይናንስ ሳፖርቱ ኮላቦሬት የሚያደርገን አካል ብናገኝ እንደ ድርጅትም በጣም ደስ ይለናል። ነገር ግን አሁን በምመጣ ጊዜ ደግሞ ባለኝ ቆይታ እዛው አሜሪካ ላይ ያለ የስቲም ኤዱኬሽን ሴንተር ቪዚት የማደርግበት ኦፖርቹኒቲ ባገኝ እና ኤክስፔሪያንስ ሼር ባደርግ ደስ ይለኛል። ምናልባትም ይህንን ፋሲሊቴት በማድረግ የሚያግዘኝ አካል ባገኝ እጅግ በጣም ደስ ይለኛል። ብዙ እንድማር፣ ብዙ እንዳቅና፣ ብዙ እንዳመጣ የሚያዳምጡ በርካታ ትውልደ ኢትዮጵያውያን ስለሚኖሩ በዚህ ጉዳይ ላይ አዎንታዊ መልስ እንደሚሰጡ አስባለሁ። በጣም አመሰግናለሁ። ምህረት ይልማ ከቴክኖሎጂ ጋር በተያያዙ ጉዳዮች ስለምታደርጋቸው እንቅስቃሴዎች፣ በተለይ ደግሞ ዳይናሞ የቴክኖሎጂ ማዕከል ስለተሰኘው የስልጠና ማዕከል ለወጣቶች ስላካፈል ችልን በእጅጉ እናመሰግናለን። የምሽቱ የጋቢና ቪኦኤ የመጨረሻ ዘገባ ወደሆነው አንድ አጭር መሰናዱን እንሻገራለን። እንደ አውሮፓውያን አቆጣጠር በ2009 ዓ.ም አርጀንቲናዊቷ ፓውላ ኤስትራዳ የጡት ካንሰር እንዳለባት ተነግራት ፓውላ በበሽታው ምክንያት የጸጉሯ መርገፍም አሳስቧት ነበር። ይህንን ችግር ለመመከት የሚረዳ የቴክኖሎጂ ውጤት ለመፍጠር ለአመታት ለፍታለች። ምን ያክል ተሳክቶላት ይሆን? ኤደን ገረመው ኤስትራዳ በሙያዋ የግራፊክስ ዲዛይነር ናት። በአርጀንቲና ቦኤኖስ አይረስ በሚገኘው መኖሪያ ቤቷ ለስፖርት ጉዳቶች የሚለውን ቀዝቃዛ በረዶ መያዣ ጭንቅላቷ ላይ በማስቀመጥ ለራሷ በኪሞቴራፒ የሚከሰተውን የጸጉር መርገፍን የሚከላከልላት የራስ ቁር ሰርታለች። የካንሰር ሐኪሜ ነገር ግን እኮ የኪሞቴራፒ ልትወስድ ነው አለኝ። ነገር ግን እኔ በጣም ደስተኛ ነኝ። ልክ የካንሰር ሕክምናዬን ስጨርስ ጸጉሬ ባለመርገፉ የተነሳ በጣም ስሜት አሁኜ ነበረ። እኔ ይህንን ለራሴ ብቻ መጠቀም አልፈልግም ስል ሀሳቤን አጋራሁት። ልክ እንደ እኔ ሁሉም ሰዎች ጸጉራቸውን እንዳያጡ ፈልጋለሁ። ከራስ ቁሩ የሚወጣው ቅዝቃዜ የደምስሮችን ዝውውር በመገደብ የኪሞቴራፒ መድኃኒቱ የኤስቴራዳን የጸጉር መርገፍን ይገድባቸዋል። ከአስር ዓመታት በኋላም ኤስቴራዳ የሰራችው የራስ ቁር በአርጀንቲና ቺሌ፣ ሜክሲኮና ስፔን እንዲሁም ደግሞ ዩናይትድ ስቴትስ ለሚገኙ ከ60 ሺህ በላይ ለሚሆኑ ካንሰር ህሙማን አገልግሎት ሰጥቷል። እንደ አውሮፓውያን አቆጣጠር በ2017 ዓ ም የአርጀንቲና የምግብና የመድኃኒት ቁጥጥር ባለስልጣን ፈቃድን ካለፈ በኋላ በአርጀንቲና የዚህ ቁር ፍላጎት ጨምሯል። ጎንዛሌዞ ሪካርዶ የካንሰር ሐኪም ናቸው። ይሄ የራስ ቁር ቅዝቃዜን በመፍጠር ሰውነት ለየት ያለ መከላከያ እንዲያበጅ ያደርጋል። ይሄ ሲሆን መድኃኒቶቹ ወደ ጸጉራችን መብቀያዎች የመድረስ አቅማቸው መድኃኒቶቹ ወደ ጸጉራችን መብቀያዎች የመድረስ አቅማቸው ስለሚቀንስ ጸጉራችን እንዳለ እንዲቆይ ያደርጋል። ይህ የራስ ቁር ከመጀመሪያው የኪሞ ሕክምና ጀምሮ መደረግ ያለበት ሲሆን ኔጌቲቭ 4 ዲግሪ ፋራናይት ወይም ደግሞ ኔጌቲቭ 20 ዲግሪ ሴልሸስ መሆንና በየ30 ደቂቃው መቀየር አለበት። ማሪን ኤል ፈርናንዴዝ 48 ዓመታቸው ሲሆን የካንሰር ታካሚ ናቸው። ይሄ የራስ ቁር በሽታውም በተለየ መልኩ እንዲረዱት እንዳደረጋቸው ይናገራሉ። ይህንን የራስ ቁር ከመጠቀም በፊት ለሁለት ቀናት ያህል በማቀዝቀዣ ውስጥ ማቆየት ያስፈልጋል። ምክንያቱም በውስጡ በጀል የተሰራ የበረዶ ጥጥር አለው። ይህን ማድረጉ ትንሽ ጊዜ ይወስዳል። ነገር ግን በሽታውን በተለየ መልኩ እንድንዋጋ ስለሚያደርገን ጠቃሚ ነው። በተመሳሳይ ኤልሳራምም የ64 ዓመት ጡረተኛ ሲሆኑ የጡት ካንሰር ታማሚ ናቸው። ይህንኑ ሀሳብ ይጋራሉ። እንደ ታማሚ ራሳችንን የምናይበት ልጆቻችንም ሆኑ አካባቢያችን እኛን የሚያዩበት መንገድ ይለያል። ስለዚህ ይህንን ቁር ማድረጌን እቀጥላለሁ። ይሄ የራስ ቁር ስሜቴ እንዲሻሻል አድርጎታል። አድርጌው ምንም የሚሰማኝ ነገር የለም። ኪሞዬን ስጨርስ ቁሩን አውልቄ እንደ ማንኛውም ሰው ህይወቴን እቀጥላለሁ። የአሜሪካ ድምፅ ስትከታተሉት የቆያችሁት መሰናዶ ደግሞ ጋቢና ቪኦኤ፣ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶው ሀብታሙ ስዩም፣ በድምፅና በምስል ቅንብሩ ደግሞ ኤልያስ አስማረ የምሽቱን ዝግጅት በእናንተ ስናደርስ ቆይታናል። መልካም ሳምንት ይሁንላችሁ።